Tan waan dhiyoo hojjan keessa akka tokkotti deebiin ayyaana isaaniitti himuutti jirra waan guyyaa qomii isanii isaanii qopheessin. Taarra tan humna gaafa hin nuugula an soraa lafee tabarootii wal dachaana sagantaa fa'aana maalaati. የአሜሪካ ድምፅ ራዲዮ ጣቢያ ነው አሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽት 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። እኛ ጋር ምናልባት የሚደውሉ ሰዎች ይሄንን አገልግሎት ለማግኘት ገና ያልተመረመሩም ሊሆኑ ይችላሉ። ፍርሃት እንዲሁም ውስጣቸው ያለ ሰዎች ይዞኝ ይሆን ወይ፣ እንዲህ አይነት ግንኙነት ነበረኝ ፖዘቲቭ ከሆነ ሰው ጋር እንዲህ እንዲህ አይነት እርግጠኛ ያልሆኑባቸው ነገሮችን ይዘው ነው የሚመጡት። ወዴት ልሂድ፣ እንዴት ላድርግ የሚል ጥያቄ ይዘው ነው የሚመጡት። ይሄ የኮቪድ-19 ደግሞ ብዙ ችግሮችን እየያዘ እየመጣ በመሆኑም የመጠለያና የቤት ኪራይ እርዳታ ለማግኘት የሚፈልጉ እንደዚሁ ያንን እንዲያገኙ እናደርጋለን። እንደዚሁም የምግብ እርዳታም ችግር ላለባቸው የጤናና የአእምሮ ጤና እርዳታም ለሚፈልጉ ሰዎች ምናልባት ስራቸውን ደግሞ በዚህ ምክንያት ላጡም ሰዎች ደግሞ እንዴት ብለው ስራ ማፈላለግ እንደሚችሉ ያንን ለመጠቆም እንችላለን። የዩናይት ስቴትሷ የሚኒያፖሊስ ከተሞቹ የምሽቱ እንግዶቻችን ሰብለ ደምሴና ኢስሐቅ ቱራ ናቸው። በማህበረሰባቸው ስለሚሳተፉበት የኮቪድ-19 መረጃና አገልግሎት ያወጉናል። ከ አስራ ሁለት ሚሊዮን በላይ ለኮቪድ-19 የተጋለጡ ሰዎች ባሉባት ከፍተኛ ፍጥነትም የተዛመተ በሚገኝባት ዩናይትድ ስቴትስ የጤና ባለሥልጣናት በብርቱ ቢያስጠነቅቁ በሚሊዮኖች የተቆጠሩ አሜሪካውያን ግን የፊታችን ሐሙስ ለሚያከብሩት የምስጋና ቀን ለተሰኘው ዓመታዊ ክብረ በዓል ዘንድሮም እንደ ወትሯቸው በዓሉን ከቤተሰብና ከወላጆቻቸው ጋር ለማክበር በአውሮፕላን እንደሚበሩና ተሽከርካሪ ነጥተውም እንደሚሄዱ ተዘግቧል። ሰዎች በሚሰበሰቡበት በዚህ ሰሞን በሽታው ይበልጥ የሚዛመት ሁኔታ እንዳይፈጥር ከፍተኛ ስጋት አሳድሯል። ለምሽቱም ከኮቪድ-19 ጋር የተያያዙ ልዩ ልዩ ቅርቦዎችን ይዘናል። ዛሬ አብላጫውም ዝግጅታችን በዚሁ ርዕሰ ጉዳይ ዙሪያ ያተኩራል። የአዲስ አበባው መስኮት ሲከፈት ንጉሥ ያክሊሉ ከታሪክ ማስታወሻው ለምሽቱ ያሰናዳውን ያሰማናል። እሁድ፣ ሕዳር 13 2013 ዓ ም ጤና ስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን እንደምንሰነብታችሁ፣ ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅርቦች ጋር የፕሮግራሙ አዘጋጅና አቀናባሪ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መልሳለሁ። እንዳት እንዳትሄዱ ያመሻችሁ አድማጮች የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ከዜናዎቹ በፊት ግን የተከበራችሁ አድማጮች፣ ትላንት ቅዳሜና ከትላንት በስቲያ አርብ በፕሮግራማችን ላይ ለተፈጠረው መዘበራረቅ ይቅርታ እንጠይቃለን። ፕሮግራሞቻችንን የምናስተላልፈው ከየቤታችን በመሆኑ ችግሩ የተፈጠረው ባጋጠመን የቴክኒክ እክል ምክንያት መሆኑን እንገልጻለን። አሁን ወደ ዕለቱ ዜናዎች እንለፍ። በኢትዮጵያ የፌዴራል መንግስትና በህወሀት መካከል እየተካሄደ ባለው ጦርነት የኢትዮጵያ መከላከያ ሰራዊት የበላይነቱን እያያዘና በትግራይ ክልል የሚገኙ የተለያዩ ከተሞችን መቆጣጠሩን ከኢትዮጵያ መንግስት የሚወጡ መረጃዎችን ይፋ እያደረገ የሚገኘው የአስቸኳይ ጊዜ አዋጅ የመረጃ ማጣሪያ አስታውቋል። የመረጃ ማጣሪያው ዛሬ ባወጣው መረጃ ሰራዊቱ ከአዲግራት ወደ መቀሌ በሚወስደው መንገድ ላይ የምትገኘውን እዳጋ ሀሙስ ከተማን መቆጣጠሩን ገልጿል። በዚሁ አጭር መልእክት ላይም የመከላከያ ሰራዊቱ የዘመቻው የመጨረሻ ግብ የሆነችውን መቀሌን ለመያዝ እየገሰገሰ ነው ሲል አስፍሯል። የኢትዮጵያ መንግስት ህግ የማስከበር ዘመቻ እያለ በሚጠራው በዚህ ጦርነትም ሽሬን፣ አክሱምን፣ አድዋንና አዲግራትን የኢትዮጵያ መከላከያ ሰራዊት መቆጣጠሩን ገልጿል። በሌላ በኩል የትግራይ መገናኛ ብዙኃን ኤጀንሲ አላማጣ፣ አድዋንና እዳጋ ሀሙስን በተደረገው ውጊያ የትግራይ ልዩ ኃይል ዘገባው የቀረበው የትግራይ መከላከያ ሰራዊት በሚል ነው፣ የበላይነቱን እንደያዘና የኢትዮጵያ መከላከያ ሰራዊት መበታተኑን የኃይሉን ቃል አቀባይ ጠቅሶ ዜና አቅርበዋል። በሌላ በኩል ደግሞ ጠቅላይ ሚኒስትር አብይ አህመድ ማምሻውን ከጽህፈት ቤታቸው ባወጡት መግለጫ በትግራይ ክልል የተጀመረው ህግ የማስከበር እርምጃ ሁለተኛው ምዕራፍ ተጠናቆ ወደ ሶስተኛው ምዕራፍ መሸጋገሩን ገልጸዋል። ሰራዊቱ ወደ መቀሌ እየተጠጋ በመሆኑም የመቀሌ ከተማ ነዋሪዎች ህግ በማስከበር እርምጃው ከሰራዊቱ ጎን እንዲቆሙ ጠይቀዋል። በህግ የሚፈለጉ አካላትም በሰባ ሁለት ሰዓታት ውስጥ እጃቸውን እንዲሰጡ ጥሪ አቅርበዋል። በመጨረሻም ቀያቸውን ጥለው ወደ ተለያዩ አካባቢዎች የሸሹ ኢትዮጵያውያንን ለመመለስ እና ለማገዝም ሁሉም አካል የበኩሉን ድጋፍ እንዲያደርግ ጠይቀዋል። አድማጮች ዜናው የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ነው። በዩናይትድ ስቴትስ 1400 የሚሆኑ የጤና ባለሙያዎች በኮቪድ-19 ምክንያት ሕይወታቸው ማለፉን ዘጋርዲያን የተሰኘው የእንግሊዝ ጋዜጣ ከካይዘር ጋር በመተባበር ባደረጉት ጥናት ማረጋገጣቸውን አስታወቁ። ከእነዚህ ውስጥ አንድ ሶስተኛ የሚሆኑት የጤና ባለሙያዎች ነርሶች መሆናቸውም ተገልጿል አብዛኞቹ የጤና ባለሙያዎች ከህመም ከጭንቀትና ከድካም ጋር እየታገሉ እንደሚሰሩም ተገልጿል። የጆንስ ሆፕኪንስ የኮቪድ-19 ዕለታዊ የመረጃ ማዕከል በአሁኑ ሰዓት 58 ሚሊዮን ሰዎች በኮሮና ቫይረስ መያዛቸውን አስታውቋል። በኮቪድ-19 ወረርሽኝ የተያዙ ሰዎች ቁጥር 12 ሚሊዮን በመድረሱ ዩናይትድ ስቴትስ አሁንም ቀዳሚ አገር ሆናለች። ህንድ በ9 ሚሊዮን ስትከተል፣ ብራዚል ደግሞ በስድስት 6 ሚሊዮን ሶስተኛ ደረጃ ላይ ትገኛለች። ስፔን በኮቪድ-19 ምክንያት ለስምንት ወራት ዘግታው የነበረውን በማድሪድ የሚገኝ ጥንታዊ ገበያ መክፈቷን አስታወቀች። ነገር ግን በርከት ያሉት ዋና ዋና የአፍሪካ የገበያ ማዕከሎች አሁንም እንደተዘጉ ነው። በኢንዱስትሪ የበለጸጉና ወደ ብልጽግናው እየገቡ ያሉ የቡድን ሀያ ሀገሮች አመታዊ ጉባኤ በሳውዲ አረቢያ አስተናጋጅነት በትላንትናው ዕለት በኢንተርኔት ላይ ተጀመረ። ከዩናይትድ ስቴትስ ምርጫ በኋላ በእንዲህ ያሉ ስብሰባዎች ላይ እይታቸውን የቀነሱት ተሰናባቹ ፕሬዝዳንት ዶናልድ ትራምፕ ዛሬ ይገኛሉ ተብሎ እቅድ ተይዟል። ጉባኤውን በንግግር የከፈቱት የሳውዲ አረቢያው ንጉስ ሳልማን ፍትሃዊ የሆነ የኮቪድ-19 ክትባት ተደራሽነት ላይ ጥሪ አቅርበዋል። ጉባኤው አብዛኛው ያተኮረው ዓለም በኮቪድ-19 ምክንያት ከገባችበት የኢኮኖሚ ቀውስ ማገገም ስለምትችልበት ሁኔታዎች እየመከረ መሆኑ ታውቋል። አድማጮች ዜናው because you have a cat ጤና ይስጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች። እሁድ ኅዳር 13 2013 ዓ ም የራዲዮ መጽሔት ተጀመረ። በልዩ ልዩ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የተቀናበሩ ክንቦችን ይዘናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። በዛሬው ዝግጅታችን ይበልጡንም በኮቪድ-19 ዙሪያ እንወያያለን። ወደዚያ ከማምራታችን አስቀድመን ግን የሳምንቷን ምርጥ ግጥም እናስቀድም። እንጂ እንደ ጊዜው መክፋት እንደ ግፉ መስፋት እንደ አገሩ ክስመት እንደ አገሬው ጥመት እንደ ሰው ጭካኔ እንደ ልቡ ፍሬ ታምር ነው መትረፍሽ ታምር ነው መኖሬ የበጎ ሰው ሐሳብ ሲካደለት ፈለት ጉድጓድ ተምሶለት ስብና ሲቀበር በዚህ ምድር መኖር አያስመኝም ነበር። ምድሩ ሳር ቅጠሉ በሥጋ ተሞልቶ የማለዳው ሰማይ እንዳንቀልባ ቀልጦ ታረደ፣ ነደደ፣ ከዘብጥ እያወጥቶ ዘብጥ እያወረደ የሚል ዜና ብቻ አየሩን ሲሞላው፣ ሰው በገዛ ጥላው በርግጎ ሲሸበር በዚህ ምድር መኖር አያስመኝም ነበረ። አው ለጊዜውም ቢሆን ግፍ ያደነዝዛል፣ በደላ ያስተክዛል። ጊዜም ጠብን ችሮ ወደፊት ይጓዛል፣ በልብ ሰሌዳ ላይ ቂም ይደበዝዛል። በነገ ያመነ ልጁን ቀብሮ መጥቶ ሚስቱን ያስረግዛል። ይቅርታና ምሕረት ፍቅርና ኅብረት ከግፍ ጋር ፍልሚያቸው ቢሆን የሞት ሽረት፣ ዳገት ይወጣሉ በጠፍጣፊ አቅም። የመኖር ፍላጎት ዘመም ይላል እንጂ ተገርስሶ አይወድቅም። ዘመም ይላል እንጂ በተሰኘችውና ለዝግጅታችን መክፈቻ ባደረግናት የገጣሚ በእውቀቱ ስዩም ግጥም ዝግጅታችንን ጀምረናል። አሁን የመክፈቻዋን ስንኝ እናስከትል። የኮቪድ-19 ጉዳይ ባለፉት ሁለት ሳምንታት ውስጥ ብቻ ከአንድም ሁለት አዳዲስ የመከላከያ ክትባቶች ይፋ ቢደረጉም እጅግ በከፍተኛ ፍጥነት በመዛመት በየዕለቱም ከአሁን ቀደም ታይቶ የማያውቅ የተጋላጮች ቁጥር እየተዘገበ በመሆኑ ወዲሁም የክረምቱ ወራት መግቢያ ላይ መሆኑ ከፍተኛ ስጋት አሳድረዋል። ስለ ኮቪድ-19 ልዩ ልዩ የመረጃ አገልግሎት በሚያቀርብ የማህበረሰብ ተቋም ውስጥ በመሳተፍ ላይ የሚገኙ የመካከለኛው ምዕራብ ዩናይትድ ስቴትሷ የሚኒያፖሊስ ከተማና የአካባቢው ነዋሪ ሆኑ ሁለት ኢትዮጵያውያን አሜሪካውያን ጋብዘናል። አድማጮች፣ ቀደም ብዬ እንደጠቆምኩት አብላጫውም ዝግጅታችን በዚሁ ርዕሰ ጉዳይ ዙሪያ ይሆናል። ትኩረት የሚያደርገው በማህበረሰባቸው የሚሳተፉበትን ያጫውትናል።

سرر بالبل كين يرتي وان بالبل تنيس جلتوما تعنا هذانا ام نزل بيتيت ايوان ابكلي كويد اسرت شات نزل لون تو ابريكان مهاب نابزق الله مسمر مسافر አብላ ይህንን እድል ስለሰጠን እጅግ አድርጌ ያመሰግናለው። ስሜ ይስሐቅ ቱራ ይባላል። እዚህ ሀገር ነርስ ነኝ። በነርስነት ነው የምሰራው። በማህበረሰቤ ውስጥ ደግሞ ጽርሐ አርያም ቅድስ ስላሴ የጤና አገልግሎት ክፍል ውስጥ አስተባባሪ ነኝ እና ደግሞ የኮቪድ-19 ማህበረሰብ አስተባባሪዎች ውስጥም እንደዚሁ በአስተባባሪነት እየሰራው ያለሁ ነኝ። ሚኒሶታ ሀገር ግዛት ውስጥ ነው የምኖረው። እኔም እድሉን ስለተሰጠኝ በጣም አመሰግናለሁኝ። ሰብለ ደምሴ ይባላለኝ። ከሜኔሶታ ነው። እኔም ከጽርሐ አርያም ቅድስት ስላሴ ቤተክርስቲያን ኮቪድ 19 ማህበረሰብ አስተባባሪ ሀት ላይኑ ከሚያገለግሉት መካከል አንዷ ነኝ። በጣም አመሰግናለሁ። እንግዶቼ ሰብለ ደምሴና ይስሐቅ ቱራ፣ እንዳላችሁት ለየት ያለ ማህበራዊ አገልግሎት የሚሰጥበት በምትኖሩበት ከተማ ምናልባት ከዛም ሰፋ ያለ አገልግሎት ካለው ትነግሩን አላችሁ። የኮቪድ ጉዳይ የሚያሳስበውን የሚያስጨንቀውን ያህል መላይ የሌለበትም ይመስላል መረዳዳቱ መኖሩን፣ ይልቁንም ደግሞ በመንግስት አስተዳደር የሚደገፍ ግን ማህበረሰቡ ራሱ ለገዛ ማህበረሰቡ አባላት የሚረዳበት መንገድ ነው እንደተረዳሁት። እናንተ ግልጽ ታደርግልናላችሁ። እስኪ መሰረቱን ንገሩን። ይስሐቅ ከአንተን ጀምር እስኪ ንገረን። ስለዚህ አገልግሎት ምንነት ምን አይነት አገልግሎቶች ይሰጣሉ? እንዴት ነው ሰዎች አገልግሎቱን የሚያገኙት? እሺ እንደገና አመሰግናለሁ አሉላ። እንደ ጠቀስከው ይህንን አገልግሎት የምንሰጠው ከሚኔሶታ የጤና ዲፓርትመንት ወይም ደግሞ በሀገራችን ልክ እንደ ጤና ሚኒስቴር እንደሚባለው የሀገር ግዛታችን የጤና አገልግሎት ክፍል ጋር በቅርብም እየሰራን ያለ ነው። ይኸውም ለምሳሌ ቤተሰቦች ወይም ማህበረሰብ አባላቶቻችን የትም ቢሆኑ ሚኔሶታም፣ ሌላም ቦታ ያሉ ሰዎች የኮቪድ-19 ምርመራ ቦታዎች በቅርባቸው ያለውን ቢፈልጉ ያንን ለመጠቆም እንችላለን። ይሄ የኮቪድ አስራ ዘጠኝ ደግሞ ብዙ ችግሮችን እየያዘ እየመጣ በመሆኑም የመጠለያና የቤት ኪራይ እርዳታ ለማግኘት የሚፈልጉ እንደዚሁ ያንን እንዲያገኙ እናደርጋለን። እንደዚሁም የምግብ እርዳታም ችግር ላለባቸው የጤናና የአእምሮ ጤና እርዳታም ለሚፈልጉ ሰዎች ምናልባት ስራቸውን ደግሞ በዚህ ምክንያት ላጡም ሰዎች ደግሞ እንዴት ብለው ስራ ማፈላለግ እንደሚችሉ ወይም ደግሞ ከመንግስት እርዳታ ማግኘት እንደሚችሉ እና ደግሞ እዚህ ሀገር ደግሞ ኮንታክት ትሬሲንግ የሚሏቸው እንደዚህ በንክኪ ምክንያት አንዳንድ መረጃ የሚፈልጉ ሰዎች ካሉ እሱንም በሀገራችን ቋንቋዎች በአማርኛ፣ በኦሮምኛ እና በትግርኛ እንደዚሁ እንሰጣለን ማለት ነው። ይህም የኮቪድ-19 የማህበረሰብ አስተባባሪዎች በሚባሉ ከሰኞ እስከ አርብ ድረስ ከጠዋቱ ሁለት ሰዓት በኛ ገር አቆጣጠር ኤቲኤም ማለት ነው እስከ ረፋዱ ፎርቲ ፒኤም ድረስ ክፍት ሆኖ የስልክ መስመራቸውን ዘርግተው እርዳታ ይሰጣሉ። ያም ቁጥር ስድስት አስራ ሁለት ሁለት አምሳ አራት አስራ ዘጠኝ ስልሳ አንድ ነው ማለት ነው። ጠቅለል ያለ ሁኔታ ነው እንጂ የተለያየ በኮቪድ ምክንያት የተያያዙ ነገሮችን እነኚህ ባለሙያዎች እንግዲህ ይሰጡናል ማለት ነው። መልካም እስኪ እንዴት ነው የሚሰጠው የሚለውን ዝርዝር አድርገን እንመልከት። ሰብለ፣ ወደ አንቺ ነው የምመጣው። ይስሐቅ ከነሳው የመጨረሻው አገልግሎት በተለይ ሰዎች ለቫይረሱ ከተጋለጡ በኋላ ለኢትዮጵያ አድማጮቻችን ቀረብ እንድናደርገው ኮንታክት ትሬሲንግ የሚባለው በእንግሊዝኛው አጠራር አንድ ሰው ለቫይረሱ የተጋለጠ ሰው ይዞ ከማን ሊይዘው እንደቻለ ምናልባት እሱ ደግሞ ለሌሎች ያስተላለፍ እንደሆን የሚታይበት ዘዴ ነው። እናንተ በምን መልኩ እንደምትረዱ እስኪ እሱን በማስረዳት ጀምሪና ቀደም በይስሐቅ የተዘረዘሩትንም ሌሎችንም አገልግሎቶች በመልክ በመልኩ እናያለን። በዚህ ሰዓት ይሄን እርዳታ የሚፈልጉም ምናልባት ከግዛታችሁ ውጭ ያሉትንም እንዴት ይረዳሉ እናያለን። ግን በግዛት ውስጥም ሆነው የማያውቁም ቢኖሩ እንዴት እንደሚያገኙት ምን አይነት አገልግሎትም እንዳለ እግረ መንገዱን አመሰግናሉ። አንድ ሰው ፖዘቲቭ ሆኖ ቫይረሱ ከተገኘበት በኋላ የሀገረ ግዛቱ ጤና ጥበቃ ሲምተሙ ከመታየቱ በፊት አርባ ስምንት ሰዓት በፊት ከማጋ ግንኙነት ነበረ እንዲህ እንዲህ የሚል ጥያቄ ይጠይቃል። እኛ ጋር ምናልባት የሚደውሉ ሰዎች ይሄንን አገልግሎት ለማግኘት ገና ያልተመረመሩም ሊሆኑ ይችላሉ። ፍርሃት እንዲሁም ውስጣቸው ያለ ሰዎች ይዞኝ ይሆን ወይ እንዲህ አይነት ግንኙነት ነበረኝ ፖዘቲቭ ከሆነ ሰው ጋራ እንዲህ እንዲህ አይነት እርግጠኛ ያልሆኑባቸው ነገሮችን ይዘው ነው የሚመጡት። እርግጠኛ የሆነውን ኢንፎርሜሽን እንዳልኩት ኤም ዲ ኤች ይሰጣል። እኛ ጋር ሲመጡ ግን ያው ተጨማሪ ኢንፎርሜሽን ወይንም ደግሞ ወዴት ሊሂድ እንዴት ላድርግ የሚል ጥያቄ ይዘው ነው የሚመጡት እና እኛ ጋር ኢንፎርሜሽኑ በሙሉ መረጃው በሙሉ የምናገኘው መረጃ ከኤምዲኤች የሚመጣ ነው። እዛ ላይ ሄደን እዛ ላይ ያለውን ኢንፎርሜሽን ብቻ ነው እኛ የምንሰጠው ማለት ነው። እንደሚታወቀው በየጊዜው እየተቀያየረ ነው ያለው የቫይረሱም ጸባይ ያለውም ሁኔታ ሁሉም ነገር እየተቀያየረ ነው ያለው እና ትላንት የምናውቀው ኢንፎርሜሽን ዛሬ ምናልባት እንደውም ትክክል ሁሉ ላይሆን የሚችልበት አይነት አጋጣሚዎች ስላሉ የዕለት ከዕለት የሆነ የሚቀያየር ነገር ስላለ እኛ ዌብሳይቱ ላይ ገብተን አክሰሱ ስላለን ገብተን ማየት የሚቻለውን ኢንፎርሜሽን አይተን እንዲህ አይነት ነው መረጃ ያለው እነሱ ጋር ብትተመርምራችሁ ከእነሱ ጋር ቀጥታ ግንኙነት ከኤምዲኤች ጋር ቀጥታ ግንኙነት የምታገኙበት መንገድ ቢኖር ደግሞ ጄኔራል የሆነ ኢንፎርሜሽን በመስጠት ደረጃ አርባ ስምንት ሰዓት በፊት ከስሜቱ ከመሰማቱ በፊት ከማጋ ተገናኝታችሁ ነበር፣ እንዲህ እንዲህ የሚለውን ጥያቄ ለራሳችሁ መልሱት። ግን ቀጥተኛ የሆነውን የጤና አገልግሎት ማግኘት የምትችሉት ከራሳችሁ ዶክተሮች ወይም ከራሳችሁ የሕክምና ባለሙያዎች ነው የሚለውን ነገር እኛ እንሰጣለን ማለት ነው። እኛ እንዳልኩት ከጤና ጥበቃ የምናገኘውን ኢንፎርሜሽን ነው ለሚደውሉልን ሰዎች የምንሰጠው እና ብዙ ጊዜ ጤና ጥበቃው ቀድሞ ስለሚደውል ሰው ቫይረሱ ከተገኘበት የእኛ እርዳታ በዚህ በኩል ላያስፈልግ ይችላል። ግን እርግጠኛ ካልሆኑ፣ ተጋልጬ የሆኑ ወይ የሚል ፍርሃት ካላቸው እኛ ያንን ኢንፎርሜሽን ከኤምዲኤች ላይ ከምናገኘው ተነስተን እንነግራለን ማለት ነው። በዛ በኩል ነው እንግዲህ ማህበረሰቡን የምንረዳ ያለ ነው፣ በኮንታክት ትሬሲንግ ደረጃ ማለት ነው። መንገዱ ለጠፋው ሰው እንዴት ማድረግ እንደሚችሉ ምን ማድረግ እንዳለባቸው፣ የት መሄድ እንዳለባቸው፣ ቀደም ብላቸው ያነሳቸዋቸው የተጠቆሙትን ዝርዝሮች የምናያለን። ሌሎች አገልግሎት እስኪ እዚህ ግድም በቀጥታ እናንተ ጋር የደወለ ሰው የሚሰማውን ድምፅ እንስማ። አሁን እኔ ቸግሮኝ ይህን ነገር ለማወቅ ፈልጌ ብደውል ሰብለ፣ ስራ ላይ እያለሽ እንዴት እንደምታስተናግዱ ጭምር ለመስማትን ሞክረ እዚህ ጋር ያን ድምፅ እንደምንጠቀም አስብ ጊዜያቸውን ለመቆጠብ አላጠፋም። ሰብለ ጀመር ወዳደረግ ሽ ልመለስና ወደ ይስሐቅ ሄዳለው። እንግዲህ በዚህ መልኩ ሰዎች ጥያቄያቸውን ሲያቀርቡ ለጥያቄው ተገቢ የሆነ መልስ ትሰጣላችሁ፣ መንገድ ትጠቅሟቸዋላችሁ ምናልባትም እንደው የሚሄዱበት ጠፍቷቸው ምን ማድረግ ይችላለው የሚሉበት ሁኔታም ካሉ ጊዜው በሕመም ብቻ ሳይሆን በዚሁ ወረርሽኝ ሳቢያ ስራ የማጣት ከኑሯቸውም የመፈናቀል ሁኔታ የሚመጣበት በስፋት እየታየ ነው እና በዚህ ረገድ ምን እንደሚደረግ እስኪ እንመልከት። ለምሳሌ አንድ ሰው ከስራው ቀድሞ ስራውን አቶ ቢሆን በዚህ ሳቢያ እሱ የሚሰራበት ስራ ቦታ የሰራተኞች ቅነሳ አድርጎ ቢሆን የግል መጠነኛ የንግድ እንቅስቃሴ ሆኖ ወይም ያና አቶ ቢሆን ስራውን ያጣ ሰው ከየት ይጀምራል? በቀጥታ ቢደውልልሽ ምን አይነት መረጃዎች ናቸው የሚያገኛቸው? በእውነት ትልቁ ችግር ብለን አሁን በአሁን ሰዓት ከሚታሰቡት ነገሮች አንዱ ያው የስራ ጉዳይ ነው። በጣም ብዙ ሰዎች ከፍርሃት ጀምሮ ስራ የመግባት ፍርሃት ጀምሮ ስራ የለቀቁ ብዙ ሰዎች እናውቃለን። ከመታመምም ካለውም ሁኔታ አንጻር ደግሞ መስሪያ ቤቶቻቸውም ሰው እየቀነሱባቸው በጣም የተቸገሩ ብዙ ሰዎች እንዳሉ እናውቃለን። እና ይሄንን አንኤምፕሎይመንት ፎርም የሚባለው አለ አይደለ እንግዲህ፣ ስራ ላጡ ሰዎች መንግስት የሚያደርገው እርዳታ አለ አይደል ያንን ከየት እንደሚያገኙ ፎርሙን የት መሙላት እንደሚችሉ፣ እንዴት መሙላት እንደሚችሉ፣ ያለውን ጠቅላላ አካሄዱን ያንን ኢንፎርሜሽን ከኛ ያገኛሉ አድርጎ ለማያቅ ሰው ጨለማ ነው። ከየት እንደሚጀምሩ እንኳን ማሰብ ይከብዳል እና በጣም ደግሞ የእኛ ማህበረሰብ በጣም ጠንካራ ሰራተኛ ነው። እንዲህ አይነት አጫጭር መንገዶችን የመጠቀም ልምዱም የለንም እና ከመጠየቅ ጀምሮ ይፈራልኛ ሰውና አበረታቶ ይሄ በሁሉም ሰው የመጣ ነው። ፎርሙን በመሙላት የምናግዝበት መንገድ እንኳን ቢኖር በዛ ሰዓት እንኳን ባይሆን፣ በእርግጠኝነት በግላችን እንኳን የምንረዳበት መንገድ መኖሩን ነግረን ያልፋል። እንደዚህ ነው ፎርሙ፣ ከዚህ ነው የምታገኙት፣ ይሄን አይነት እርዳታ ታገኛላችሁ፣ ሙሉና በዚህ ተከታተሉ ብለን ያንን እንትን እንሰጣለን። የመጀመሪያው ነገር በእነሱ ብቻ እንደመጣ እንዳይሰማቸው ማድረጉ ነው። በዓለም ላይ የመጣ ነገር እንደሆነ እኛ የራሳችን ኩራት ስላለን ማለት ነው እና ግን ፎርሙንም በመሙላት ደግሞ ወዲያው የሚገኘውን እርዳታ ወዲያውም ባይገኝም እንኳን ያለውን ደግሞ እስከሚደርስ ድረስ ደግሞ የቤት ኪራይ ችግር ቢኖር፣ የምግብ ችግር ቢኖር ያለ ነገር የሚያስፈልጋቸው ምንድን ነው? ቻይልድ ኬር ሊሆን ይችላል። ጎን ለጎን ያንን አንኤምፕሎይመንቱን እየጠበቁ ደግሞ ሌላ በጎን የሚያስፈልጋቸው ነገር መኖር አለመኖሩንም በዛው እንጠይቃለን። የሚያገኙበትንም መንገድ ደግሞ በዛው እንጠቁማለን ማለት ነው። እኛ እንዳልኩት የእስቴት ውስጥ ያለውን ኢንፎርሜሽን በሙሉ እጃችን ላይ ስላለ በይበልጥ ለተጨነቀ ሰው ደግሞ ከየት ላንጣላለ ሰው እንደ ውጭ ሰው ሆነ ኢንፎርሜሽኑ እንዳለው ሰው መረጃው እንዳለው ሰው ሆኖ ስታየው ለእኛ ይቀላል መረጃውን ወደዛ ማስተላለፍ እና በሚደውሉልን ጊዜ የሚያስፈልጋቸውን ነገር እነሱ በጠየቁን ብቻ ሳይሆን አልፈን ሄደን ጠይቀንም እንሰጣለን ማለት ነው ያንን መረጃ ያ ነው የምናደርገው። መልካም ሰብለ፣ በተለያየ ዘርፍ ሰዎች ከችግራቸው ጋር የተያያዙ ጥያቄዎችን በሚያነሱበት የሚሰጠውን አገልግሎት ነው የዘረዘርሽው። ቀደም ሲል ይስሐቅ፣ ይሄ ንክኪ ክትትልና ምርመራ የሚባለውን አንተ የህክምና ባለሙያም እንደመሆንህ እንደው ለኢትዮጵያን በሚጠቅም መልኩ አንድ ሰው ለቫይረሱ ሲጋለጥ እንዳይጋለጥ የሚችለውን ሁሉ እንዲያደርግ ትመክራላ አስቀድሞ በጥንቃቄም ብቻ የማያበቃም እና የሁሉንም ጥንቃቄ መፈለጉ ለቫይረሱ የተጋለጠው ሰው ብቻ ሳይሆን የሌሎችም ጥንቃቄ ለሱ ሁሉ እና ወሳኝነቱን ያየንበት የህመም አይነት ነው እና እንዴት ነው አንድ ሰው ለቫይረሱ ተጋልጦ ሲገኝ ነው ክትትሉ የሚደረገው? ምናልባት ደግሞ የመጋለጥ እድል አለኝ ብሎ ያሰበውም ሰው ከምርመራ በመለስ የሚደረጉ ነገሮች ካሉ እንደ ሕክምና ባለሙያም ምናልባት በስራ በመደበኛው ስራህም የሚገጥምህም ከሆነ እስኪ እሱን አስረዳ። ነው አዎ ትክክል ነው። እንግዲህ ይሄ ወረርሽኝ እንግዲህ በዓለማችን ላይ የተከሰተ ነገር ስለሆነ ቫይረስ ነው፣ ተዋሳያን ነው እና ከማንም ወደ ማንም ሊሄድ የሚችል ነው እና በጤና ባለሙያነት የምመክረው አንድ ሰው ለዚህ ነገር ከተጋለጠ በቤቱ ራሱን ለይቶ መቀመጥ እንዳለበት ይመከራል። ያም እንግዲህ በአሁኑ ጊዜ እስከ ሁለት ሳምንት አካባቢ ሊሆን ይችላል። መመርመሩ ዋናው ትልቅ ፋይዳ አለው። ምክንያቱም ያ ሰው ተመርምሮ ምናልባት ፖዘቲቭ ከሆነ ያው ያ ቫይረሱ እስኪጠፋ ድረስ በቤቱ መወሰን እንዳለበት እንመክራለን። ዋናው እኛ ማህበረሰብ ውስጥ እያየነው ያለነው ችግር አንዳንድ ሰዎች ምናልባት በዚህ በቫይረስ ከተጠቁም በኋላ ወደ ተለያዩ ቦታዎች እንቅስቃሴ ማድረጋቸውን አያቆሙም። ለምሳሌ በእምነት ቦታዎች እንደምናየው ይሄ ቫይረስ እያለባቸውም አውቀውም ባለማወቅም ሊሆን ይችላል እንደዚህ ሊመጡ የሚችሉም አሉ እና ያንን ቤታቸው ሆነው ራሳቸውን እንዲያስታምሙ እንመክራለን። ያው፣ እንዳልነው ደግሞ ምናልባት ይህ ነገር በንክኪና በትንፋሽ የሚተላለፍ ነገርም ስለሆነ ከሰዎች መገለሉ፣ እጃቸውን በደንብ በሳሙና እና ውሃ መታጠብ፣ እዚህ ሀገር ደግሞ ሶሻል ዲስታንስ ደግሞ የሚሉትን ራሳቸውን መለየቱ በባህላችንም ደግሞ እንደምታውቀው ሰላምታ እንኳን ስንሰጣት መጠቃቀፍ፣ መጨባበጥ አለ እና እሱንም ሁሉ ነገር ማሰብ አለብን እና ከዛ ሁሉ ራሳችንን መለየት እንደሚያስፈልገን ነው የሚሰማኝና የምመክረው። ሌላም ደግሞ እንደዚሁ ምናልባት እንኳን ግዴታ ምግብ መግዛት መድኃኒት ማምጣት ቢያስፈልግ እንኳን እንዴት ነው ሌሎች ሰዎች ሊረዱን የሚችሉት ብለን ራሳችንን ጠይቀን ወይም ደግሞ ሌሎችንም ጠይቀን እንዲረዱን ማድረግ እንችላለን ማለት ነው። በዚህ በዚህ እንግዲህ ወደ ሌሎች ላለማስተላለፍ እና የቫይረሱን ስርጭት ለመቀነስ ይቻላል ብዬ አምናለሁ። ሌላው ነገር ይሄ ካንታክት ትሬሲንግ የተባለው ብዙውን ጊዜ የእኛ ማህበረሰብ ስልኩም ሲደወል ከጤና ዲፓርትመንት ላያነሱ ይችላሉ። የዚህ አይነት ስልክ ከተደወለላቸው አንስተው የት የት እንደነበሩ ማሳወቁ እጅግ አስፈላጊ ነገር ነው። ለምን ምናልባት ሳያውቁት እንኳን ከሌላ ሰው ጋር ተጋልጠው ወይም ደግሞ አጋልጠውም ከሆነ ያንን የጤና ዲፓርትመንቱ ተከታትሎ ለሌሎቹም ምክር እንዲሰጥና እንዲቆጠቡ ማድረግ ይቻላል ማለት ነው። መልካም ሰብለ፣ ሌሎች ጥያቄዎችን ጨምሮ በቀጥታ በግል የምታያቸውን የታዘብሻቸውን ነገሮች ጨምረ ወደምንወያይበት ክፍል ይስሐቅን እናመስግንና ቀደም እንደጠቀምኩት በግል አጋጣሚዎች ውስጥ የሚታዩ አንዳንድ ሀሳቦችን ታጋሪ ናለሽ። አቶ ይስሐቅ ቱራ ይህን በማህበረሰብ ውስጥ ለኮቪድ-19 የሚሰጥ አገልግሎት በማስተባበር በምትሰራውም ሆነ በሙያ የምታውቃቸውን ጨምረ ላካፈልከን ለጊዜ አመሰግናለሁ ለጊዜ መሸኔም አመሰግናለሁ። አሉላ፣ አድማጮች፣ አሁን የአዲስ አበባ መስኮት ሊከፈት ነው። ንጉሴ አክሊሉ መስኮቱ ሲከፈት ከታሪክ ማስታወሻው ለምሽቱ ያሰናዳውን ይዞ ቀርቧል። የድሮውን የቀድሞውን የኢትዮጵያ ሬዲዮ የእሁድ ጠዋት ፕሮግራም አርባኛ ዓመት አስመልክቼ አንድ ዝግጅት ብቻ አቅርቤ ጠፋሁ አይደል አሉና ለአንተም ሰላምታዬ ለአድማጮቼም ይቅርታዬ ይቅደምና እጅግ ብዙዎች የሚያስታውሱትን ዛሬም ጭምር የማይረሱትን ታዳጊው ኢንድሪስ መሐመድ በቃሉ ይደምራል፣ ይቀንሳል፣ ያባዛል፣ ያካፍላል። ሚሊዮን፣ ቢሊዮን፣ ትሪሊዮን ድረስ ይሄዳል። ኢንድሪስ፣ እሱንም ያህል አልነበረም። በወቅቱ በጊዜው የእሁድ ፕሮግራምንም በጣም ያስተዋወቀ አዲሱ አበበ ስለነበረ ይዞት የቀረበው ኢንድሪስ መሐመድ ነበረ። ሚሊዮን ጊዜ ሚሊዮን አንድ ቢሊዮን፣ ቢሊዮን ጊዜ ቢሊዮን አንድ ትሪሊዮን። ኢንድሪስ ገና ልጅ ነበር፣ ዛሬ ግን በሕይወት የለም። ብዙ ነገር ተሞክሮለት ያ ነገር አልተሳካም። አዲሱ እንደሚገልጸው ግን ወዲያው አረፈ ተለየ። እሱን ጨምረን እንግዲህ ዛሬ የፕሮግራሙ መስራቾች ገዳሙ አብርሃና ታደሰ ሙሉ ነህን እንዲሁም ከዝግጅት ክፍላችን ታምራት አሰፋንና ነጋሽ ግዛውን ማስታወስ የግድ ይላል። በእርግጥ ሌሎችም አሉ። እነዚህ ባለሙያዎች ከተለዩን ብዙ ዓመታት ተቆጠሩ። ብዕረኛው ዘለሌ ዘግንፍሌ ጋዜጠኛው መርሻ የሐዘን አበበ ማለት ነው እንዲሁም ሽጉጤት መርጋ መምህርና ገጣሚ ነው። እሸቱ ተፈራ ነው። እሱ ደግሞ ዳንዴው ሰርቤሎ ዘስድስት ኪሎ በኢኮኖሚ በማህበራዊ፣ በፖለቲካ ጉዳዮች ላይ ይጽፍ የነበረ ነው። እሱም እንደዚሁም ደግሞ ተርቡ ኮስትር፣ በኋላም ደግሞ በጦጵያ መጽሔት ላይ ጸጋዬ ገብረ መድኅን አርያ እያለ ይጽፍ የነበረው አንጋፋው ጋዜጠኛ ሙሉጌታ ሉሌ እነዚህንና በተለይም በቴክኒክ ክፍል በኩል አብረውን የሰሩትን ሁሉ እንዴት እንረሳለን? ዛሬ ልክ በሕሊና ጸሎት እንደምናስታውሳቸው ያህል አድማጮችም ለጥቂት ደቂቃዎች ብታስቧቸው ትዝ ይለኛል። በሌላ በኩል ደግሞ ገጣሚ ንጉሡ ረታ እንዲሁም ደግሞ በደብረ ብርሃን ዙሪያ የነበሩትን ያሉትን የአንኮበርንና የአንጎለላን ታሪካዊ ስፍራዎች በብዕሩ ሲያስጎበኘን የነበረው የደብረ ብርሃን ከተማ ልማቱ መልአኩ ደምሴ፣ እነዚህ ሁሉ አብረውን ነበሩ። ይህን የምላችሁ ገሰሰ ኪዳኔ ይለን የነበረው አዝናኝ ገጣሚያችን ገሰሰ ኪዳኔም ሌሎችም ይኖራሉ። ረስቼ ይሆናል ይቅርታ ጠይቃለሁ። እስኪ ወደ ታዳጊው እድሪስና ወደ አዲሱ ልመልሳችሁ። ጀምር፣ የሂሳብ አዋቂው ወሎየው ኢንድሪስ መሐመድ ከእሱ ጋር የነበረኝ ውይይትም ድንቅ ነበር። ብዙ አድማጮችም በዚያ ያስታውሱኛል። እኔ በልጠዋለሁ። ወፍራ ወፍራ ምንጠይቅ ሌላ ልጠይቅ፣ መቶ አርባ አራት ሲካፈል ለ አስራ ሁለት መቶ አርባ አራት ለ አስራ ሁለት አስራ ሁለት አስራ ሁለት ይደርሳቸዋል።

ያን የመሰለ ጭንቅላት በወቅቱ በነበረው ንዝህ ላለ መንግስት ቸልተኝነት እና ያለ እነርሱ አገር ሌላ አገር ያለ በማይመስላቸው የአሜሪካ ኤምባሲ ኃላፊዎች ክፋት መና ሆኖ ቀረ። ኢንድሪስ የሚጥል በሽታ ኤፒለፕሲ ሰለባ ሆኖ ከኖረ በኋላ እዚያው ኢትዮጵያ እንዳይሆን ሆኖ ህይወቱ አለፈ። አላህ ነፍስህን በጀነት ያኖራት። የድሬስዬ የዛሬ ፕሮግራሜን እንግዲህ እዚህ ላይ ላብቃ። በሚቀጥለው ሳምንትም እንዲሁ አለፍ አለፍ እያልኩ አንዳንዶቹን የፕሮግራማችን ተሳታፊዎች የነበሩትን ለማስታወስ እሞክራለሁ። ደህና እንቆይ። ንጉሴን ለዝግጅቱ አመሰግናለሁ። የኮቪድ-19 ነገር የሩቅና የሚያስደነግጥ አዝ ብቻ አይደለም። የሩቅና የሚያስደነግጥ አዝ ብቻ አይደለም። በቅርበት የምናውቀውን አንድ ሰው አሊያም ከቤተሰብ አባል አንዱን ሲመለከት ያ በሩቅ ብቻ ስናስበው የነበረ እጅግ የተጋነነ አዝ የገዛ ፈተናችን መሆን ይጀምራል። የበረታ አሳሳቢነቱን ይዞ ድንገት ከቤታችንም ይዘልቃል። ቅድም በማህበረሰብ አገልግሎቷ የተዋወቅናት ስብለ ድምሴ፣ አሁን ደግሞ ለብዙዎች አንዳች ቁም ነገር ያስጨብጥ ይሆናል በሚል ከገዛ ፈታኝ ገጠመኞቿ ጋር ልታጫውተን ተመልሳለች። ለም ብዬ ለየት ያሉ የግል አጋጣሚዎች ሽም ብዬ ያለው ይህ ወረርሽኝ ምናልባትም በዚህ ሰዓት በኢትዮጵያም በሌሎችም አካባቢዎች ሆኖ ይህን ውይይታችን የሚከታተሉ ይህን ፕሮግራም የሚከታተሉ የሚጠቅሙ የግል አጋጣሚነትን ተራሱ መረጃዎችን ለመስጠት እድል ይሰጠናል ብዬ ተስፋ አደርጋለሁ። አንዳንድ ጊዜ ብርቱ ጥንቃቄም ተደርጎ የሚገባንንም አድርገን የማህበረሰብ እዳ ይመስላል እና ቀደም ብዬ እንደገለጽኩት ሁላችንም ስንጠነቀቅ ነው፣ ሌላ ሰው ሚድ ነው እንደሚባለው በአንዱ በሌላ መንገድ የመጋለጥ እድል ይኖረናል። ተጠንቅቀንም ግን ብቸኛው አማራጭ መጠንቀቁ መሆኑን ብናውቅም፣ አንቺ በቅርቡ ከቤተሰብሽ ጋራ ሁለት ታዳጊ ልጆች፣ ባለቤትሽ እና አንቺ ለኮቪድ ተጋልጣቸዋል ይሄን እየረዳሽ ባለበት ሁኔታ ውስጥ አንቺም ራስሽ ተጎድተሽ ለቫይረሱ ተጋልጠች ቤተሰቦችሽም ተጋልጠው ግን መልካም ሁኔታ ውስጥ ነው ያላችሁት። ትልቁ ዜና ደስ ይላል። እንኳን በሰላም ሁለታችሁም ልጆቻችሁንም ጨምሮ በጥሩ ሁኔታ አገኘ ናችሁ። እስኪ ንገሪን መቼና እንዴት ለቫይረሱ ተጋለጥኩ የሚለው ከባድ ነው። በምርመራ በክትትል የሚደረገውን ቀደም ብለን የተጫወት ነው የተነጋገር ነው እንዳለ ሆነው ከባድ ነው እና እንዴት ነበረ? ለቫይረሱ መጋለጣችሁን እንዴት አወቃችሁ? ማን መጀመሪያ ከቤታችሁ ለቫይረሱ መጋለጡ ታወቀ? ሌሎችንስ ነገሮች እንዴት ተረዳችሁ? እሺ አመሰግናለሁ። ያው በሽታው የምንጋራው ነው፣ ሁሉም ሰው የሚጋራው ነው የሚመስለው፣ ግን ደግሞ የምንወጣበት መንገድ በየግል በግድ በግል የምንሆነው እየሆነ ነው ያለው እና ትንሽ እሱ አስቸጋሪ አድርጎት ነበር። እኛ መጀመሪያ የታመመው ባለቤቴ ነው። ከሱ ከታሞ ከእርግጠኛም አልነበርንም እሱ ይሁንም አይሁንም። በአሁኑ ወቅት ደግሞ የምርመራ ቦታ ማግኘትም ትንሽ አስቸጋሪ ነበር። እንደውም አሁን ያለፈው ሳምንት ሁለት ሳምንት አካባቢ ጀምሮ እንደዚህ በብዛት ምርመራ የሚሰጥባቸው ቦታዎች ስለተከፈቱ ነው እንጂ በራሳችን የሕክምና ጣቢያ ውስጥ ለማግኘት በጣም አንድ ሳምንት መጠበቅ ነበረብን በቀጠሮ ደረጃ። እና የእሱን ለእሱ ምርመራ እየጠበቅን እኔ በመካከል እንደ ጉንፋን አይነት ስሜት ተሰማኝ። እንዳልኩት ይሄ ለሰፊው ማህበረሰብ የተከፈተ የምርመራ ጣቢያ ሲጀመር ያንን ለማድረግ በአራተኛው ቀን ለመመርመር ቻልን ማለት ነው። እሱን ለማስመርመር ባለቤቴን ለማስመርመር ስንሄድ ቦታ ስለነበራቸው ሁላችንም ተመረመርን። በአጋጣሚ የእኛ መመርመር እንደው እንደው ምን ይገኛል በሚል ነው እንጂ የኔም ስሜት በዛ ወቅት ላይ ብዙም የተጋነነ ስላልነበር እንትን አልነበረኝም፣ ፍርሃት አለ ለማወቅ ያህል ብለን ነው የሄድን የነበረው ማለት ነው። እሱ ነበር እስከዛ ድረስ ታሞ የነበረው። በሀያ አራት ሰዓት ውስጥ ነው መልሱን እየሰጡን። በሀያ አራት ሰዓት ውስጥ አራታችንም ላይ ቫይረሱ እንደሚገኝ ነገሩን። በጥሩ ነገር ብዬ የማስበው አራታችንም ብንሆንም ልጆቻችን ምንም አይነት የህመም ስሜት አልነበራቸውም፣ እስካሁንም ምንም ነገር የለም ሁለታችን ላይ ነው እንጂ እነሱ ላይ ምንም አይነት የህመም ስሜት አልታየም። ምንም የተለየ ነገር አልነበረም እነሱ ላይ። እንደውም በአንድ በኩል ሳስበው ለእኛ ጥሩ ሆነልን። እነሱ ባይሆኑ እና እኛ ሆነን ቢሆን ኖሮ እነሱን ደግሞ ለነሱ ኬር የሚያደርግ ሰው መፈለግ ይኖርብን ነበረና ያንን ማድረግ አላስፈለገንም። አንድ ቤት ውስጥ ነው ሁላችንም ያለ ነው። አራታችንም አንድ ላይ ሆንን። ከሌላው አለም ነው የተገለልነው እንጂ ራሳችን አብረን ሆነን አለፍ ነው ማለት ነው። እንደሱ ነው የሆነው። መጀመሪያ ባለቤቴን የታመመው የሚገርመው እሱ ከቤት ነው የሚሰራው። ከእንግዲህ እኔም በጣም የተወሰነ ግንኙነት ቢኖረኝም ከሰው የምሰራበት ቦታ ግን ይህን ያህል የምፈራው እና እንትን የማደርገው አልነበረም። የምን እንዳልኩት መጀመሪያም ህመሙ የታየው እሱ ላይ ነበረ። በታመመበት ወቅትም እኛም እርግጠኛም ስላልነበርን በዛ ላይ ባይሆንም እንኳን ለመጠንቀቅ ሌት ሆኗል ብለን ነው ያሰብነው። ምክንያቱም እሱ ተይዞ ከሆንና ምልክቱን ማሳየት ከመጀመሩ አርባ ስምንት ሰዓት በፊት አብረን ነው የነበርነው። ስለዚህ ከተነካካን ወረዲ ተነካክቷል በሚል እንትን ነበረ የነበረን። እውነትም እንደዛ ነው የሆነው እና እንደዛ ነው የኔ ልምምድ ከዚህ በሽታ ጋር። በአሁኑ ወቅት ማለት ነው። ሰብለ ልጆቻችሁም እንዲሁ በተመሳሳይ ለቫይረሱ መጋለጣቸውን ገልጸሽልናል። ነገር ግን ምንም አይነት የህመም ምልክት አልታየባቸውም፣ አሁንም የለም። እናንተ ደግሞ ያን የቆይታ የሚደረግበትን የአስራ አምስት ቀን ጊዜ እያለፋችሁ ነው፣ ተሽሏችሁ እየወጣችሁ ነው። አንቺ ጥንቃቄ የምታደርጊ መሆን ብቻ ሳይሆን ከሰዎች ጋር የሚኖርሽ ግንኙነት ውሱንነት፣ ባለቤትሽ ደግሞ ሙሉ በሙሉ ከቤት የሚሰራ እንደመሆኑ የመጋለጥ እድሉ ከየት የመጣ ይመስልሻል? ልጆቻችሁ ትምህርት ቤት ይሄዳሉ። በልጆችም በኩል ምንም ምልክት ሳይኖረው ወደ ወላጅ አስተላልፎ ወይም ደግሞ አንድ ሰው ወደ ሌላ አስተላልፎ ምልክት ሳይኖረው የሚኖርበትም ጊዜ አለና ትልቁ ትምህርት የሚገኝበት ምን ይመስልሻል? እስካሁን ለመረዳት የቻላችሁት ነገር ካለ እንግዲህ እኔ ወደኋላ መለስ ብዬ ሳስበው እንዳልኩት ምንም የተለየ ከሰው ጋር የምንገናኝበት እንደዚህ አይነት አጋጣሚ ብዙ አልነበረንም። ከዛ በፊት በነበሩት ሳምንታት ጊዜያት ማለት ነው የምንጠራጠረው። ልጆቹ ትምህርት ቤት የሄዱ ስለነበር በሳምንት ሁለት ቀን ትምህርት ቤት የሄዱ ስለነበረ፣ እንደውም የእኛ በታመምንበት ሳምንት አንድ ሳምንት ቀደም ብሎ የአንደኛዋ ልጅ የአንደኛዋ ልጃችን ትምህርት ቤት ቁጥሩ በጣም እየጨመረ ስለሆነ ይዘጋል ተብሎ እንትን ወጥቶ ነበረ መረጃ ተነግሮን ነበረ ማለት ነው። እና በዛው ተመሳሳይ ሳምንት ውስጥ ነው የአንደኛዋ ልጃችን ትምህርት ቤት የተዘጋው። እና የእኔ ጥርጣሬ ነው ካለውም ካየሁትም ነገር ተነስቼ የራሴንም ጥንቃቄ አጠገቤ ያሉትንም ሰዎች ባለቤቴም የሚሰራበትን ሁኔታ ከማሰብ ተነስቼ ምናልባት ከትምህርት ቤት ይሆናል የሚለው ነገር ነው እየታየኝ። እና በጣም አጉልቼ ነገሩን እንዳስበው ያደረገኝ ደግሞ ማለት መጠንቀቅ ለካ ለራስ ብቻ አይደለም የሚለውን መረምትን መልእክት፣ ብዙ ሰው የተረዳ አይመስለኝም። እኔ ምንም አልሆንም ምንም አይመጣብኝም ከማለት ቀጥሎ እኔ ግን ለሰው አመጣለሁ የሚለው ላይ ማተኮር እንዳለብን የተሰማኝ ከዛ በኋላ ነው። በእርግጠኛ ነኝ ልጆቹ ባሉበት ከራሴ ልጆች ጀምሮ ሙሉ በሙሉ ማስካቸውን አድርገው ተጠንቀቀው ይውላሉ ብዬ ማመን ይከብደኛል። እነሱ ቢጠነቀቁ ሌሎቹ ልጆች አይጠነቀቁም። አንድ ክፍል ውስጥ ነው የሚውሉት እና ምንም ቢሆን በሳምንት ሁለት ቀንም ብቻ ቢሆንም የሚሄዱት ለመጋለጥ ብዙ ከአስራ አምስት ደቂቃ በላይ ስለማያስፈልጋቸው ከዛ የመጣ ነው ብዬ ነው እኔ የምገምተው። የኔ እንዳልኩት ግምት ነው ኤምዴችን በደወለልን ጊዜ ይሄ ነው ብለው እነሱ ትሬስ ያደረጉልን ነገር የለም። የነበርነው እኛ የነበርንበትን ያገኘናቸውን ሰዎች እንዲጠየቁ ምንም ነው ያላገኙት። ያገኘነው ሰው ስላልነበረ ማለት ነው። እና እርግጠኛ ለመሆን ቅርብ በሆነ መንገድ ከትምህርት ቤት የመጣ ነው ብዬ ነው ማስበው። በሰብለ እንግዲህ በህመም ውስጥ አሁን ደህና ብትሆኑም ባለቤትሽም አንቺም ጤናማ ሁኔታ ውስጥ ብትሆኑም ህመሙን በውስጡ በህመም ውስጥ አልፋችኋል እና ህመሙ በነበረ ጊዜ ምን ነበር? ከሰው ወደ ሰው ይለያያል የሚታየው ምልክትም ብርታት እና እስካሁን በታዘብ ነው ምን አይነት ሁኔታ ነበራችሁ? ባለቤትሽም አንቺም ይመስል ነበር በጣም ከሰው ወደ ሰው እንደሚለያይ የእኛ ቤት ውስጥም በደንብ አይተነዋል። ለምሳሌ ባለቤቴ ሳል ነበረው፣ ያስለው ነበር፣ ትኩሳትም ነበረው። እኔ ሳልም ትኩሳትም አልነበረኝም። የእሱ ራስ ምታት አልፎ አልፎ ነበረው፣ እኔ የማያቋርጥ ራስ ምታት ነበረኝ። ከዛ ውጭ ደግሞ ምናልባት አንድ የሚያደርገን ቁርጥማት ነው ቁርጥማት፣ ሁለታችንም ሰውነት የመቆርጠም ስሜት ሁለታችንም ላይ ነበረ። እሱ የምግብ ጣዕም አላጣም፣ ጣዕምና ሽታ ያውቅ ነበር። እኔ እስካሁን ምንም አላውቅም፣ ጣዕምም ሽታም ምንም ነገር አለይም ያለሁት እና እውነት ነው። ከሁለታችንም ይለያያል፣ እንዳልኩት ቁርጥማቱ ብቻ ነው ተመሳሳይ ስሜት የነበረን ሁለታችን መካከል እንጂ በተመሳሳይ ሰዓት ተመሳሳይ ቤት ውስጥ ሆነን ተመሳሳይ ቦታ ላይ ሆነ አንድ አይነት አልነበረም እንትናችን ስሜታችን የነበረው። እንዳልኩት ቁርጥማቱ አይ ቲንክ የጋራ የምንለው እሱን የነበረው ከባድም ነበረ። ቁርጥማቱ ትንሽ ደስ ማይል ስሜት ነበር የነበረው። የሆነ መገለጽም ለመግለጽም ትንሽ ይከብዳል። ምናልባት በድሮ ቋንቋ ካልሄድንበት በስተቀረ ይሸቀሽቀኛል ምናምን ሲባል ለካ ቀላል እንትን አይደለም። ማለት መግለጽ እያቃታቸው ነው ለካ በጣም እንትን የሚያደርገው እና ይቆረጥመኛል ሲባል ቀላል ስሜት አይደለም፣ በቂ አይደለም። የእውነት ነው የሚቆረጥመው። እና በቃ ድሮ እንደዚህ የምንስቅባቸው አማርኛዎች ለካ እነሱ እንዲህ ተሰምቷቸው ነው ያልኩት። በቃ እኔ በበኩሌ ማለትም አመሰግናለሁ በድጋሚ እግዜር ይስጥልኝ ለእኛም እድሉን ስለሰጠህን በጣም አመሰግ- እናመሰግናለን ሁለታችንም እግዜር ስጠለን። የራዲዮ መጽሔት ታዳሚዎች፣ ቀደም ብለን የጀመርነው ውይይት ተከታይ ነው። ዓለም አቀፍ ወረርሽኝ ኮቪድ-19 በሰው ልጆች የህይወት ዘይቤ ላይ ባሳድረው እጅግ ግዙፍ ጫናና በሕይወት አቅጣጫችን ላይ ሊኖረው በሚችለው ተጽዕኖ ዙሪያ በጀምር ነው ተከታታይ ልዩ ወግ ቀደም ብለን ኮቪድን ተከትሎ በአንጎል ላይ ስለሚደርሱ ጉዳቶች ያወያዩ ናቸው። ሁለቱ እንግዶቻችን የአእምሮ ሕክምና አዋቂዎቹ ፕሮፌሰር መስፍናሪያ እና ፕሮፌሰር ዮናስ እንዳለገዳ፣ አሁን ደግሞ በዚህ ባስተዋወቅ ነው ርዕስ ላይ አወያይ ሀሳቦችን ይፈነጥቃሉ። ቻርቻሁን የነካችሁት አንድ ሀሳብ ሌላ ርዕስ አለ ብዬ በመግቢያ ወደ አስተዋወቅኩት የውይይት ጭብጥ ይወስደናል የህይወትን ጉዳይ በተለየ ሁኔታ እንድንመረምር የሚጋብዙ እድል የሚሰጡ አጋጣሚዎች በህይወት ይፈጠራሉ በግል ህይወትም በቤተሰብ ህይወትም ሊሆን ይችላል እንዲህ ማህበረሰብን አገርንና አለምን በተለየ ሁኔታ የያዘ ትኩረት የሳበ የብዙዎች ህይወት የሚመለከት ነገር ሲፈጠር ደግሞ ለብዙዎች ቅርብ ይሆናል የማይመለከተው ሰው አይኖርም እና ቀደም ብሎ ስለ ህመሙ ስታስረዱ እንደገለጻችሁት ከዚህ አንጻር ኮቪድ-19 አዎ፣ ያስጨንቃል። ወረርሽኝ ነው። ብዙ ጣጣ አምጥቷል። ወዴት ይህን እንደሆነ አናውቅም። እዚህ መሀል ግን ግለሰቦች፣ ቤተሰቦች የሚያደርጓቸው ነገሮች በህይወት ውስጥ ትርጉም አላቸው እና ይልቁንም ደግሞ የገዛ ህይወትን የመጡበትን መንገድ የማየት ምናልባትም በህይወት ውስጥ የተለየ ስፍራ የምንሰጣቸው እንዳገኘን የምንኖርበት ወይም የኑሮ ሁኔታ በፈቀደው የምንኖርበት ሳይሆን ዋና ቀዳሚ ነገሮቻችን ናቸው የምንላቸውን ሁሉ እስከ መለወጥ ወይንም እስክንመረምር ይገፋል የሚል ሀሳብ የሚያቀርበው አሉ። ጊዜ ኖሯቸው ያንን ለማጤን የሞከሩ ይኖራሉ። በጥርፊያው እና በጭንቀት ውስጥ ያሉ ለዚያም ጊዜ ያልነበራቸው በቅጡም ያልተመለከቱም ይኖራሉ። ይሄ ሁለንተናዊ የህይወትን ሁኔታ የሚመለከት ነው። ከአእምሮ ጤና ጋርም ከአስተሳሰብም ጋር በቀጥታ የተያያዘ ነው። እስኪ የየበኩላችሁም ፈንጥቁ። በፖለቲካ ምክንያት በማንነት ምክንያት አሳዛኝ ነገሮች ገጥመዋል። ባለፈው አንድ አመት እና ሁለት አመት ጊዜ ውስጥ ኢትዮጵያ ውስጥ ታይተው የማያውቀ ወይም መታየት የሌለባቸው ነገሮችን መስክረናል። ፕሮፌሰር መስፍን ምን ይላሉ? ይሄ አጋጣሚ ህይወታችንን መልሰን እንድናይ፣ እንድንመረምር እድል ሰጥቶን ይሆን? እንጠቀምበት የምንችልበት አጋጣሚ ይኖር ይሆን? ወይስ ወደ ቀድሞ ሁኔታችን ምናልባት ጉዳቱ አነስ ካለ እንደነበረ ህይወታችንን እንቀጥል ይሆን? ጉዳቱ እናንተ ጋር በሰፊው ታይተዋል። ሁለተኛ እናንተ ጋር ለህይወት ያለው አመለካከት በጣም ሰፋ ያለ ነው። በኑሮ መመቻቸት ምክንያት ስልጣኔው ጫፍ ላይ ከመድረሱ ምክንያት እና ያን ያን ሳየው እንግዲህ በተለይ ምዕራቡ ዓለም በጣም ጫፍ ላይ እንደርሶ ነበር። በሁሉ ነገር የመንፈሳዊ ህይወቱ የተዳከመበት እና ስጋዊ ህይወት ገንዘብ የሚገዛው ነገር ጫፍ ላይ የደረሰበት ዓለም ላይ ደርሶ ነበርና አውሮፓ ነው ብዙ የምመላለሰው እና ቤተክርስቲያኖች ወደ ሚዚየምነት ወይም ደግሞ ወደ ሌላ ቤተ እምነቶች የተቀየሩበት እንደውም ተርታ ቤቶች ሁሉ የሆኑበት የብዙ መቶ ዓመት እድሜ የነበራቸው ትልልቅ የመንፈሳዊ ቦታዎች ጭራሽ ቦታ ያጡበት ትልልቅ አእምሮን ማደሻ የሆኑ የስነ ጥበብ ውጤቶች ሁሉ ቦታቸውን እየለቀቁ ለሚንኳኳ ሙዚቃ ለሚጮህ ነገር ቦታቸውን የሰጡበት ጊዜ ነበር እና ብቻ በአጠቃላይ ስፒሪቹዋል ህይወት፣ አንዱ የሰው ልጅ ህይወቱን ከሚመራበት መንገድ አንዱ ኮፒንግ መካኒዝም ስፒሪቹዋል የሆነ ኮፒንግ ነው። ሪሊጂየስም ሊሆን ይችላል። የተለያዩ ኮፒንግ መካኒዝሞች አሉ። ታዲያ እነኚህ ሁሉ ነገሮች ተደማምረው እንግዲህ የምዕራቡ ህይወት እና የእኛን ህይወት ስናየው በጣም በተለያየ በተለያየ ጽንፍ ላይ ነው ያለ ነው እና ወደ እኛ ሀገር ስንመጣ አንዱ መቆሚያችን እና እስካሁን ድረስ በጣም ያልተዳከመው ምናልባትም ምናልባትም ከስርዓት ለውጥ ጋራ ትንሽ እየተጠናከረ መጣ ብዬ የማስበው ወጣቱ ያለው መንፈሳዊ ህይወት ከጊዜ ወደ ጊዜ እየተጠናከረ መምጣቱ ነው። እስልምናውም ሙስሊሙም በእስልምናው ክርስቲያኑን በክርስትናው ባለፉት አስርተ ዓመታት ከነበረው በተሻለ ሁኔታ መሆኑ በአንድ በኩል ለጊዜው እያገዘው ነው ብያለሁ መጀመሪያ ንግግሬ ላይ። እንዲያውም እንዲያውም ወደ አንድ ጽንፍ ሄጄ የለም እኛ ኢትዮጵያችን የቅዱሳን ወይም የቅዱሳት ሀገር ነች፣ የበሽታ ኢትዮጵያን ያልፋታል የሚለው እንዳያዘናጋ ብዬ ተናግሬ ነበርና ሁልጊዜ የምናገራለሁ። ስለዚህ እነኝ እነኝ ነገሮች ስናይ ፕሮፌሰር ዮናስ የሚናገር ያልኩበትም በዚህ ምክንያት ነው። እናንተ እናንተ አገር ያለው ስለ ህይወት በአሁኑ ሰዓት የሁሉ ሰው ይቺ በአይን የማትታይ ቅንጣት የቅንጣት ቅንጣት የሆነች ቫይረስ መጣ። ይህን ሁሉ ለዓለም ትልቁ ነኝ የሚሉትን ከላይ እስከታች ስታንበረክክ ሰዎች በራቸውን ዘግተው እርስ በርስ እየተያዩ እየተፋጠጡ ግማሾቹ እየተዋወቁ ግማሾቹ የበለጠ አንዱ አንዱን ኤሪቴት እያደረገው ስሜቱን ምንድን ነው የሚባለው ላለመደባለቅ ፈልጌ ነበር የታገልኩት። ሰዎች ወደ ራሳቸው ወደ ውስጥ እንዲያዩ የቻሉበት ሁኔታ መፈጠሩ ምናልባት ህይወት ከኮሮና በኋላ እንደነበረች ትቀጥላለች ብዬ አላስብም። ይህን እንግዲህ ወደ እኛ አገር እንዴት ታመጣዋለህ ሲባል ገና ጀማሪዎች ብንሆንም ካለፈን እሰየው እንዲሆንልኝ እጸልያለሁ። ግን የምለው ነገር ሁልጊዜ ዛሬም አንድ ቦታ ላይ ስናገር ነበር፣ ተዘናግቶ ከማለቅ ርዶ መትረፍ ብዬ ነበር። ርዶ መራድ ማለት በጣም ከመጠን በላይ መፍራት ከሆነ ተዘናግቶ እኔን አይነካኝም እኔ ኢትዮጵያዊ ነኝ እኔ እንደዚህ አይነት አማኝ ነኝ ወይም እንዲህ ተራራ ላይ ምኖርና ወይም እንዲህ አይነት አልትራቫዮሌት ያለበት ሀገር ምኖር ነኝ ብሎ የሌለ ነገር ፈጥሮ ያልተረጋገጠ ነገር ላይ እየተናገሩ ራስን አዘናግቶ። በኋላ ችግሩ ሲመጣ እንደ ጣሊያን ወይም እንደ ስፔን ከመሆን በጣም ፈርቶ ተጨንቆ መትረፍን አስፈላጊ ነው ብዬ አምናለሁ። እንግዲህ ስፒሪቹዋል ህይወትም ብለው ይሄን ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር እሁድ ዘወትር በየዕለቱ ከሚ 3 ሰዓት እስከ 4 ሰዓት በ22 በ25ና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከሚ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቀናባሪ አሉላ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና አደሩ።